ኬንያ በውስጥ ጉዳይ ጣልቃ ገብታለች ስትል ሶማሊያ ያቀረበችባትን ባትን ክስ አስተባበለች። ኬንያ በቀጣዩ ምርጫ በጁባላንድ አስተዳደር ላይ ጫና ለመፍጠር መፍጠር ጥረት እያደረገች ነው ስትል ሶማሊያ ያሰማችው ስሞታ ከእውነት የራቀ ነው ብሏል የኬንያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ። ስለ ኬንያ አምባሳደር ከሞቃዲሾ መባረር የደረሰው ኦፊሴላዊ ደብዳቤ እንደሌለም ሚኒስቴሩ ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በባህር በር ይገባኛል ጉዳይ በዓለም አቀፍ ፍርድ ቤት እየተሟገቱ የሚገኙት ኬንያና ሶማሊያ ሌላ አከራካሪ ጉዳይ ውስጥ ገብተዋል። ሶማሊያ ጎረቤቷ ኬንያ በውስጥ ጉዳይ እጅ አስገብታለች ስትል ትላንት በሞቃዲሾ ያለው የኬንያ አምባሳደር ከሶማሊያ አባራ በናይሮቢ ያለው የሶማሊያ አምባሳደር ወደ አገር እንድመለስም አዛለች። የኬንያ ውጭ ጉዳይ ሚኒስቴር ግን በሞቃዲሾ ስለተወሰደው እርምጃ በጽሁፍ አሊያም በቃል የደረሰው ትእዛዝ እንደሌለ ነው የገለጸው። መስሪያ ቤቱ የኬንያ መንግስት በማንኛውም ለዋላዊት ሀገር ውስጥ ጉዳይ ጣልቃ እንደማይገባ ገልጾ በሶማሊያ የተወሰደው እርምጃም አሳዛኝ ነው ሲል መልስ ሰጥተዋል። waxaa u muuqatay in dowladda Kenya ay si bareer ah u faragelinayso umuuraha gudaha jamhuuriyadda federaalka ሶማሊያ በኬንያ ላይ እያቀረበችው ያለው ክስ ጁባላንድ አስተዳደርን ይመለከታል። የሶማሊያ ውጭ ጉዳይ መስሪያ ቤት ኬንያ የጁባላንድ አስተዳደር ኃላፊዎች እየደረሰ ባለው የሶማሊያ ሀገራዊ ምርጫ ለመሳተፍ የገቡትን ስምምነት እንዲተው ግፊት እያደረገች መሆኑን ደርሼበታለሁ ብለዋል። የኬንያ የውጭ ጉዳይ ሚኒስቴር ሶማሊያ በምርጫ ጣልቃ ገብነት ያቀረበችውን ክስ ዳግም አጣጥለዋል። መስሪያ ቤቱ በትላንት ምሽት መግለጫው ኬንያ የሶማሊያ ማዕከላዊ መንግስትና የሶማሊያ ፌዴራል አስተዳደሮች ስለ መጪው የሶማሊያ ምርጫ የገቡትን ስምምነት በጽኑ ትደግፋለች ካለ በኋላ በስምምነቱ መገዛት ግን የሁሉም የፖለቲካ ኃይሎች ኃላፊነት ነው ሲል ገልጸዋል። መስሪያ ቤቱ ኬንያ ሶማሊያ ሰላማዊ ሀገር እንድትሆን ድጋፍ እየሰጡ ካሉ ሀገሮች አንዷ መሆኗን ጠቅሶ የሶማሊያ ማዕከላዊ መንግስት፣ የሶማሊያ የፌዴራል አስተዳደሮችና የፖለቲካ መሪዎች መጪው የሶማሊያ ምርጫን ሰላማዊ ለማድረግ ገንቢ ውይይት እንዲያደርጉ ጠይቀዋል። የሶማሊያ የፓርላማ ተወካዮች ምርጫ ከዛሬ ህዳር 22 እስከ ታህሳስ 18 የሚካሄድ ሲሆን አገራዊ ፕሬዝዳንታዊ ምርጫው ግን የካቲት 1 2013 ዓ.ም እንደሚካሄድ የፕሬዝደንት ፋርማጆ መንግስት አስታውቀዋል። ለአሜሪካ ድምጽ ገልሞዶ